ፌዴራል መንግስት የመጨረሻ ያለውን እየተቀናጀ የማጥቃት እርምጃ ጀምረዋል በሚል ሕወሓት ያሰራጨውን መረጃ የኢትዮጵያ የመከላከያ ሰራዊት አጣጥሏል። ሰራዊቱ ማምሻውን ባወጣው አጭር መግለጫ ሙሉ ማጥቃት የሚጀምረው በራሱ እቅድ መሆኑን ጠቅሷል። የመከላከያ ሰራዊት በራሱ እቅድ ሙሉ ማጥቃት ከጀመረ ተጠቃው ብሎ ለመናገር እንኳን ጊዜ ሳያገኝ የሚፈጸም ነው ብሏል። ራሱን የትግራይ ክልል መንግስት ብሎ የሚጠራውና በኢትዮጵያ ፓርላማ በአሸባሪነት በተፈረጀው ሕወሓት የሚመራው አካል ቀደም ሲል ባወጣው መግለጫ የኢትዮጵያ መንግስት በሁሉም ግንባሮች የተቀናጀ ጥቃት ከፍቷል ብሏል። ጥቃቱ በመቶ ሺዎች የሚቆጠሩ መደበኛና መደበኛ ያልሆኑ ወታደሮች የተሳተፉበት በከባድ መሳሪያ በታንኮች ሮኬቶችና ድሮኖች የተደገፈ ነው ይላል ከህወሓት ወገን የወጣው መግለጫ። ኃይሎቹም ጥቃቱን እየተከላከሉ መሆናቸውን አመልክቷል። ዓለም አቀፉ ማህበረሰብ የኢትዮጵያን መንግስት የማጥቃት እርምጃ እንዲያወግዝም ራሱን የትግራይ ክልል መንግስት ብሎ የሚጠራው ይሄው አካል ባወጣው መግለጫ ጠይቋል። ቀደም ሲል በሮይተርስ የተጠቀሱት የህወሓት ቃል አቀባይ ጌታቸው ረዳ የአየር ድብደባው የተካሄደው የህወሓት ታጣቂዎች በያዟቸው የአማራና የአፋር ክልል አካባቢዎች ላይ መሆኑን ጠቁመዋል። የአየር ድብደባው በውር ጌሳና ወገል ጤና ከተሞች አካባቢ እንደዚሁም አፋርን ከአማራ ክልል በሚያገናኘው መንገድ አካባቢ የተካሄደ መሆኑን ነው አቶ ጌታቸው ለሮይተርስ ያመለከቱት በሮይተርስ የተጠቀሱት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡት ምላሽም ጠቅለል ያለ የሚባል ነው። የኢትዮጵያ መንግስት፣ በሁሉም የአገሪቱ አካባቢዎች የሚገኙ ዜጎቹን ከየትኛውም የሽብር ተግባር የመከላከል ኃላፊነት አለበት ማለታቸውን የተጠቀሰው የኢትዮጵያ መንግስት ህዋት በአማራ ክልልና በሌሎችም አካባቢዎች እየፈጸመ ላለው የንብረት ውድመት ጥቃትና ግድያ ምላሽ መስጠቱን ይቀጥላል ብለዋል። በሮይተርስ የተጠቀሱት የፕሬስ ኃላፊዋ ከህዋት ወገን የወጣውን መግለጫ የቁራ ጩኸት በማለት የገለጸው የኢትዮጵያ የመከላከያ ሰራዊት ግን ከቡድኑ የሚወጡ መረጃዎችም እርስ በርሳቸው የሚጣረሱ መሆናቸውን አመልክቷል። እንጦጦን ደርሳለን ያለ ኃይል ድረሱልን፣ ወሮ ተወረርን፣ አጥቅቶ ተጠቃን እያለ መሆኑን በመግለጽ ነው ያብራራው። በሮይተርስ የተጠቀሱት የህወሓት ቃል አቀባይ ጌታቸው ረዳ የኢትዮጵያ መንግስት ሰኞ ጠዋት የተቀናጀ ማጥቃት የጀመረው በአማራ ክልል መሆኑን ጠቅሰዋል። የኢትዮጵያ መንግስት እርምጃውን የጀመረውም የህወሓት ኃይሎችን ከአማራ ክልል ለማስወጣት መሆኑን አቶ ጌታቸው መናገራቸውን ነው ሮይተርስ የዘገበው። ሐሰት ሲል የገለጸውን የህወሓት መረጃ በተመለከተ መግለጫ ያወጣው የኢትዮጵያ የመከላከያ ሰራዊት ህዝቡ በወሬ እንዳይደናገርም ጥሪ አቅርቧል። የቁርጥ ቀን ልጆች በመንግስታቸው ትዕዛዝ አይቀሬውን ድል እስኪያበስሩ የተለመደው ድጋፍ እንዳይለየን እንላለን ብሏል የመከላከያ ሰራዊት በመግለጫው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ